የማኅበራዊ መገናኛ ዘዴዎች ቅኝት የገዢው ፓርቲ ኢህአዴግ እና የአባል ድርጅቶቹ የሥራ አስፈጻሚም ሆነ የማዕከላዊ ኮሚቴ ስብሰባዎች እንደቀደሙት ጊዜያት ቸል ተብለው የመታለፋቸው ነገር እየቀረ የመጣ ይመስላል። ስብሰባዎች ገና በመካሄድ ላይ ያሉ ጭምር እየሾለኩም ሆነ በይፋ የሚወጡ መረጃዎች የማኅበራዊ ድረገጽ ተጠቃሚዎች ዋነኛ አጀንዳ ሲሆኑ ታይተዋል። ድርጅቶቹ በስብሰባቸው ማገባደጃ ላይ የሚያሳልፏቸው ውሳኔዎች ደግሞ በፈርጅ በፈርጁ እየተቀመጡ የድጋፍ እና የትችት አስተያየቶች ሲያስተናግዱ ይስተዋላል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ለአስር ቀናት የዘለቀውን የማዕከላዊ ኮሚቴ ስብሰባውን ባለፈው ረቡዕ ጥር 29 ሲያጠናቅቅ የሆነውም ተመሳሳዩ ነው። የኦህዴድን አጠቃላይ ውሳኔዎች የተመለከቱ የማህበራዊ መገናኛ ተጠቃሚዎች እጥር ምጥን ባሉ ቃላት ሐሳባቸውን ለማስቀመጥ ሞክረዋል። ብሩ አለምነ በፌስቡክ ኦሆዴድ ግስጋሴውን ቀጥሏል፣ ሲል አሰፋ ገዳሙ ደግሞ ኦሆዴድ ምጥን አልፎ ተገላግለዋል ብሏል። ሌላኛው የፌስቡክ ተጠቃሚ ኬና ከበደ ኮሩ ኦሆዴድ አስደምሞኛል በማለት መደነቁን ሲገልጽ፣ ሁማኔ ዓለም በበኩሉ ኦሆዴድ ተራማጅነቱን በግልጽ አሳይተዋል ሲል ጽፏል። አሉላ መኮንን በፌስቡክ በዓለም የፖለቲካ ፓርቲዎች ታሪክ በአንድ ጊዜ የመንግስትንም የተቃዋሚ ፓርቲንም ሚና የተጫወተ ፓርቲ ኦህዴድ ብቻ ይመስለኛል። እንግዳና አስገራሚ ነው ሲል ስሜቱን አጋርቷል። ረመዳን ከድር ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባውን ካጠናቀቀው ህወሓት ጋር በማነጻጸር ተማሪው አስተማሪውን ሲበልጥ እንዴት ደስ እንደሚል ልክ እንደ ኦህዴድ ብሏል። በፌስቡክ ዳዊት ቲ ብስራትም ሁለቱን የገዢው ግንባር አባል ፓርቲዎችን ማነጻጸር መርጧል። ኦህዴድ ስብሰባውን እያካሄደ ባለበት ባለፈው ሰኞ ረዘም ያለ አስተያየቱን በፌስቡክ ያወጣው ዳዊት ኦህዴድ ምን እያደረገ ነው? ሲል ጠይቆ ተከታዩ ምላሽ ራሱ ሰጥቷል። ኦህዴድ ምን እያደረገ ነው? የወጣቱን ድምፅ ሰምቶ ለጥያቄያቸው መልስ እየሰጠ ነው። ከፌዴራል መንግስት ጋር እየተወያየም እየተከራከረም ለኦሮሚያ ወጣቶች ስራ እየፈጠረ ነው። የብድር ስምምነቶች እየተደረጉ ነው። የአምራችነት ስራዎች ተላልፈው ለወጣቱ እየተሰጡ ነው። ብራቮ ኦህዴድ፣ የምትመራውን ህዝብ ልብ መግዛት እየጀመርክ ነው። ኦሮሚያ ውስጥ ብዙ ተቃዋሚዎች አሉ። ቀስ በቀስ ነጻነታቸውን እያገኙ ነው። ኦህዴድ የህዝቡን ሮሮ አዳምጦ መፍትሄ ለመስጠት እየሞከረ ነው። በእኔ ግምት ከጥቂት ዓመታት በኋላ አንጻራዊ ዴሞክራሲ በኦሮሚያ እናያለን። ትግራይ ውስጥ አንድ ህወሃት አለች። ነጻነት ያለው የተቃዋሚ ድርጅት የላትም። የወጣቱ ድምፅ ተሰሚነት የለውም ብቻ ሳይሆን እኛንን የምናውቅልህ የሚል አካሄድ ተጠናክሯል። የተለየ ሐሳብ የመቀበል ባህሏ ጠፍቷል። ከጥቂት ዓመታት በኋላ በንጽጽር ዴሞክራሲ የሌላት በአምባገነኖች የምትመራ ትግራይ እናያለን። በአንድ የፖለቲካ ድርጅት ያለ አማራጭ እየተመራህ ዴሞክራሲ አያብብም፣ እንዲያውም አይኖርም። የአንድ ድርጅት ሁለት አባላት እንዲህ አይነት ልዩነቶች እንዲኖራቸው ያደረገው ምክንያት ግልጽና ግልጽ ነው። ለህዝብ ጥቅም መቆምና አለመቆም ነው። የኦህዴድ ማዕከላዊ ኮሚቴ ካሳለፋቸው ውሳኔዎችና ካወጣው ረዘም ያለ መግለጫ ውስጥ የብዙዎችን ቀልብ የገዙት አራት ጉዳዮች ናቸው። የመጀመሪያው ኦህዴድ በአገር ውስጥም ሆነ በውጭ ያሉ ተቃዋሚ ፓርቲዎች በሀገርና በኦሮሞ ህዝብ የጋራ ጥቅም ላይ አብረውት እንዲሰሩ ጥሪ ማቅረቡ ነው። በዚህ የድርጅቱ ውሳኔ ላይ በርካታ የማህበራዊ መገናኛ ተጠቃሚዎች የድጋፍ አስተያየቶች ሰንዝረዋል። ደጌባ ሳፈይሳ የተባሉ የፌስቡክ ተጠቃሚ ግን ሐሳቡ እውን ሆኖ እስኪያየው ድረስ ለማመን የተቸገሩ ይመስላል። ይህ በጥቅሉ የተቀመጠ ነገር ዝርዝር እቅድ ተዘጋጅቶለት ወደ ሥራ ሲተገበር ለማየት ያብቃል። ወሬ ሆነው ከቀሩት እንዳይቀላቀል እንመኛለን ብለዋል። በኦህዴድ ውሳኔ ደስተኛ መሆናቸውን የገለጹት መስፍን ጎሴ ቤኮም ተመሳሳይ ሐሳብ በፌስቡክ ገጻቸው አንጸባርቀዋል። ኦህዴድን የምመክረው ከፊቱ የሚጠብቀው ህዝብ ትግስቱ የተሟጠጠና በፖለቲካ ውሳኔዎች እምነት ያጣ ህዝብ ነው። በሳምንት ሳይሆን በየሰዓታቱ የተገቡት ቃል መተግበራቸውን፣ ለውጥ መምጣቱን ማየት ይፈልጋል። ስለዚህ እናንተ ቃልን በጊዜው በማክበር እንዴት ለህዝብ ጥያቄ መልስ እንደሚሰጥ ኢህአዲግን አስተምሩት። ወር የለንም። ከነገ ጠዋት ጀምሮ በየቀኑ የምንፈልገውን ለውጥ አሳዩን። ኢህአዲግን አቃታችሁ ብለን አንወቅሳችሁም። እናንተ እንኳን ማድረግ የምትችሉትን አድርጉ አሁኑኑ ብለዋል። የድርጅቱ የአብረን እንስራ ጥያቄ ካልተዋጠላቸው አንዱ የሆኑት ሱልጣን አብዳ ኦህዴድን በጭፍን ለሚደግፉ ሰዎች አንድ ጥያቄ አለኝ በሚል ርዕስ ተከታዩን በፌስቡክ አስፍረዋል። ኦህዴድ በውጭ ሀገር ካሉ እንደ ኦዴግና ኦነግ ካሉ የኦሮሞ ፓርቲዎች ጋር መስራቱን ለጊዜውን ትወው ና በሀገር ውስጥ ካሉት እንደ ኦፌኮ ካሉት ተቃዋሚ ፓርቲዎች ጋር በኦሮሞ ህዝብ ጉዳይ ላይ ተባብሮ ለመስራት ዝግጁ ቢሆን ኖሮ የኦፌኮ አባላት የሆኑ የኦሮሞ ልጆች ከአመራራቸው ጭምር በእስር ቤት እየማቀቁ እያየ ዝም አይልም ነበር። ኦህዴድ የኢህአዴግ አባል እስከሆነ ድረስ በቁመናው ልክ የፌዴራል መንግስት ላይ ጫና በማሳደር እንዲለቀቁ ሊያደርግ ይገባ ነበር። ይህ ትልቁ የቤት ስራቸው ነው። ምክንያቱም በሺዎች የሚቆጠሩ የኦሮሞ ልጆች በዚህ መንግስት ለረጅም ጊዜ ታስረዋል። ከአገርም ተሰደዋል። ዶክተር መረራን ጨምሮ ለእስር የተዳረጉት እስካሁንም ብዙዎች በእስር ላይ ያሉት የኦሮሞ ሕዝብን ጉዳይ ስላነሱ እኮ ነው። ተራ መብት ወንጀል ለሆነበት ለኦሮሞ ሕዝብ ታዲያ ትልቁን የቤት ስራ ያልተወጣው ኦህዴድ አሁን በኦሮሞ ሕዝብ ጉዳይ ላይ ተባብረን ለመስራት እንፈልጋለን ሲል ምን ማለቱ ነው? ከዚህ የበለጠ አሳሳቢ የኦሮሞ ሕዝብ ጉዳይ አለ ወይስ የቀሩትን የኦሮሞ ልጆችን ሰብስቦ ለማሳሰር ነው? መልስ እፈልጋለሁ። ከኦህዴድ ማዕከላዊ ኮሚቴ ውሳኔዎች ውስጥ ከያቅጣጫው በርካታ አስተያየት ያጎረፈው የቀድሞው የድርጅቱ አባልና የኢትዮጵያ ፕሬዚደንት የነበሩት የዶክተር ነጋሶ ጊዳዳ ጉዳይ ነው። በፌዴራል መንግስት ሊያገኙት ይገባ የነበረው ጥቅማጥቅም ለተነፈጋቸው ለዶክተር ነጋሶ ሰላሳ ሺህ ብር ወርሃዊ የጡረታ ደሞዝ እንዲከፈላቸውና ተሽከርካሪ እንዲገዛላቸው የማዕከላዊ ኮሚቴ ወስኗል። ያለባቸውን ህመም ከሀገር ውጭ በመጓዝ ጭምር እንዲታከሙ የሕክምና ወጫቸው እንዲሸፈንም ተስማምቷል። ለውሳኔው አድናቆታቸውን ከገለጹ የማኅበራዊ መገናኛ ተጠቃሚዎች መካከል አንዱ የሆኑት ውብሸት ሙላት ጉዳዩን ለህሊና የመታመን ዋጋ ሲሉ ጠርተውታል። የፌዴራሉ መንግስት ፕሬዝደንቱን ቢያዋርዳቸውም ኦህዴድ የአገራችንንም የፕሬዝደንቱንም ክብር እንዲመለስ በማድረጉ ሊመሰገን ይገባዋል ሲሉ ለድርጅቱ ያላቸውን አድናቆት በፌስቡክ ገልጸዋል። የኋላው ከሌለ የለም የፊቱ ሲሉ ውሳኔውን ያወደሱት ደግሞ ፌቨን አንቶኒዮስ ናቸው። ቶሌራ ጫላ በፌስቡክ ገጻቸው አዲሶቹ የኦህዴድ አመራሮች እየወሰዱት ያሉት እርምጃ ከቀን ወደ ቀን እየጨመረና የህዝብን ልብ እየገዛ መሆኑን መካድ አይቻልም። ከሁሉም በላይ ለዶክተር ነጋሶ ጊዳዳ ያደረጉትን ክብር ስሰማ ውስጤ ብዙ ነገር እንዲመኝና ከእነርሱም ብዙ እንድጠብቅ አድርጎኛል። በዚሁ ቀጥሉበት ብያለው ሲሉ አስተያየታቸውን አስፍረዋል። ህዝብንና መንግስትን ያገለገሉትን ማክበር ይልመድብን ሲሉ የተንደረደሩት ሰለሞን ደቻሳ በበኩላቸው ኦህዴድ ለዚህ ተግባር ፈርቀዳጅ በመሆናችሁ ትመሰገናላችሁ፣ ልትኮሩም ይገባችኋል ሲሉ ድርጅቱን አሞካሽተዋል። የፖለቲካ ልዩነት ጠላትነት ሳይሆን የአመለካከት ልዩነት ብቻ ነው። ዲሞክራሲ የሚገነባው በዚህ ጽኑ እምነትና መሰረት ላይ ብቻ ነው ሲሉ በዶክተር ነጋሶ ፎቶ ያጀቡትን መልእክት ቋጭተዋል። የኦህዴድ ማዕከላዊ ኮሚቴ የኦሮምኛ ቋንቋ የፌዴራል የሥራ ቋንቋ እንዲሆን ድርጅቱ እንደሚታገል ማስታወቁም ትኩረት ስቧል። ኦህዴድን ወክለው በኢህአዴግ ምክር ቤት ይሳተፉ የነበሩ 14 የድርጅቱ አባላት በሌሎች እንዲተኩ መወሰኑ አራት የማዕከላዊ ኮሚቴ አባላትን ማገዱና ለአንደኛው ማስጠንቀቂያ መስጠቱም አነጋግሯል። ኦህዴድ ባስተላለፋቸው ውሳኔዎች ላይ በርካታ የድጋፍ አስተያየቶች በማኅበራዊ ድረገጾች ቢነበቡም በእስር ላይ ከሚገኙ የኦሮሞ ተቃዋሚ ፓርቲ አመራሮችና ከክልሉ ተወላጆች ጋር በተያያዘ ግን ተደጋጋሚ ትችቶች እየተሰነዘሩበት ይገኛሉ። ሆላ ጂ ኤሬንሶ ይህንን የሚያንጸባርቅ አስተያየት በፌስቡክ ገጻቸው አጋር ተዋል በቀለ ገርባና ሌሎች በግፍ ታስረው በይስሙላው ፍርድ ቤት ውሃ ቀጠነ ተብለው በየቀጠሮው የስድስት ወራት እስራት እየተፈረደባቸው ያሉት የኦፌኮ መሪዎች ጉዳይ የኦሮሞ ህዝብንና ኦህዴድን ለአንዴና ለመጨረሻ ጊዜ የሚያቆራርጥ ይመስለኛል። በተለይም የሰለጠነ ሰላማዊ ተቃውሞ እና እምቢተኝነት ተምሳሌት የሆነው በቀለ ገርባ በህመም እስር ቤት ውስጥ መሰቃየት የኦሮሞ ህዝብ ስቃይ የሆነ ነው። የኦሮሞ ህዝብ የሚሰማውን ህመም ኦህዴድ የማይሰማው ከሆነ ወሬው ምን ያደርጋል? ከነ ኦቦ ለማ መገርሳ መፍትሄውን መስማት ሳይሆን በድርጊት ተፈጽሞ ማየት እንፈልጋለን። የተቃዋሚው የኦፌኮ ምክትል ሊቀመንበር የአቶ በቀለ ገርባ ጉዳይ ትላንት ከተሰማው ተጨማሪ እስረኞች ሊለቀቁ ነው ዜና ጋርም በድጋሚ ተነስቷል። የፌዴራል ጠቅላይ ዓቃቤ ሕግ ትላንት ባስታወቀው መሰረት 746 ታራሚዎችና ተጠርጣሪዎች በይቅርታ እንዲለቀቁ ተወስኗል። ይፈታሉ ከተባሉት ውስጥ እስክንድር ነጋና አንዱዓለም አራጌ ብቻ በስም የተጠቀሱ ሲሆን የሌሎቹ ማንነት ግን እስካሁንም ግልጽ አልተደረገም። እስረኞቹ ሊፈቱ ነው መባሉ ለብዙዎች ደስታን ቢፈጥርም የአቶ በቀለን መፈታት አጥብቀው የሚሽቱ ግን ለምን በዝርዝሩ አልተካተቱም ሲሉ ጠይቀዋል። የዲን ኮላስ ለሚፍ የፌስቡክ አስተያየት ለዚህ ተጠቃሽ ነው። ሀገርን አስተዳድራለሁ የሚለው አካል ከህዝብ ጋር እልህ መጋባት የለበትም። ነገር ግን ኢህአዴግ ከኦሮሞ ጋር እልህ ተጋብታለች። እነ እስክንድር ነጋና እነ አንዱአለም አራጌ ይፈታሉ መባሉን ስንሰማ ደስ ይለናል፣ መሆንም አለበት። አሁን አንዱን ፈቶ ሌላውን አልፈታም ማለት የሚያሳየው ምን ታመጣላችሁ አይነት ፉከራ ነው። በቀለና ለመፍታት ከዚህ በፊት የኦሮሞ ህዝብ ለነፃነቱ ከከፈለው በላይ እንዲከፍል መጋበዝ ነው። ኦሮሞ ለእነዚህ መሪዎቹ ከአይን ብሌን በላይ ይሳሳል። ምናልባት የኦሮሞ ህዝብ ለኢህአዴግ ይሰጥ የነበረውን ዕድል ከአሁን በኋላ አይሰጥም። ኦህዴድም ጎራውን መምረጥ ያለበት በእነዚህ የህዝብ መሪዎች ጉዳይ ላይ ይሆናል። በእስረኞች ይፈታሉ መባል የተበረታቱ የሚመስሉት በረከት ሐሰን በትዊተር ለሀገራችን ኢትዮጵያና ኢትዮጵያውያን የይቅርታ ዘመን ይሁን ብለዋል። መስፍን ደብሊው አስቻለውም ከእስረኞች መለቀቅ ጋር የተያያዘ መልእክቱን በትዊተር አስፍሯል። ኢትዮጵያ ከቤት ጸባችን የበለጡ አደጋዎች አሉባት። ሳይመሽ መደንገጥ አለብን። ተቃቅሰን ተካክሰን ህመማችንን ካከምን የሌሎችም ተስፋ እንሆናለን ታሪክም ያንን ሚና ሰጥቶናል። ገዢዎች ሆይ ፍቱና፣ ተፈቱ ክቡር ለነፃነት ክቡር ሕይወታቸውን ላጡ ብሏል። ጋዜጠኛ በላይ ማናዬ ዛሬ እስክንድር ነጋና አንዷለም አራጌን ጨምሮ ከ700 በላይ የፖለቲካ እስረኛ የሚያስፈታ የሕዝብ ትግል ነገ፣ ታሳሪዎቹ መሥዋዕት የከፈሉለት የተሻለ ሥርዓት የመገንባት ዓላማ ግቡን እንደሚመታ ተስፋ የሚሰጥ ነው ብሏል በዚያው በትዊተር የዛሬው መሰናዷችን እስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።